የሻቢያ ተላላኪዎች ሲሉ የጠሯቸው ኃይሎች በሰሜን ኢትዮጵያ የሽብር ድርጊት ለመፈጸም ያደረጉት ተደጋጋሚ ሙከራ ከሽፏል ሲሉ የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊው አቶ ጌታቸው ረዳ ዛሬ በሰጡት መግለጫ ተናግረዋል። ሚኒስትሩ አክለውም አሁን ደግሞ ሻቢያ በደቡብ የሀገሪቱ ክፍል ተመሳሳይ ሙከራ ማድረግ መጀመሩን እና ይህንን ድርጊቱን ይቀጥልበታል ብዬ አምናለሁ ብለዋል። በሌላ በኩል ደግሞ በተለያዩ የሀገሪቱ ክፍሎች በደረሰው የጎርፍ አደጋ የብዙ ሰዎች ሕይወት መጥፋቱንና ሰብል መውደሙን አቶ ጌታቸው ጠቁመዋል። መለስካቸውማ ተጨማሪ ዘገባ አለው። የኢትዮጵያ መንግስት ኮሚዩኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ዛሬ ለሀገር ውስጥ የመገናኛ ብዙሀን ጋዜጠኞች በሰጡት መግለጫ ላይ ለተነሱ የተለያዩ ጥያቄዎች መልስ ሰጥተዋል። በዚህ ወቅት ከተነሱት ጥያቄዎች መካከል በቅርቡ በሀገሪቱ ደቡባዊ አቅጣጫ በመግባት የሽብር ተግባር ለመፈጸም ሲንቀሳቀሱ ተያዙና ተገደሉ በተባሉ ኃይሎች ላይ ያነጣጠረ ነበረ። አቶ ጌታቸው ረዳ እንደዘረዘሩት ይህን የሽብር ድርጊት በኢትዮጵያ ውስጥ ለመፈጸም የሚንቀሳቀሰው የሻእቢያ መንግስት ነው። ጊዜውም የቆየ እንደሆነ እና ትኩረቱ የነበረው በሰሜን ኢትዮጵያ አቅጣጫ እንደነበረም ይገልጻሉ። አሁን በደቡብ አቅጣጫ ሌላ ዙር የሰሜኑ ብዙ በአማራ ክልልም በተደጋጋሚ ባለፉት ሶስት ወራት በተደጋጋሚ ቡዛ ለምና ሙከራ ያደርገው ብዙዎቹ እንደደረሱ ይገደላሉ። አንዳንዶቹ እጅ ይሰጣሉ። አንዳንዶቹ አንድ ሁለት ሶስት ቀን ተደብቀው ቆይተው እንደገና ወይም እጅ ይሰጣሉ ወይም ኒውትራላይዝ ይደረጋሉ። ከቀናት በፊት በደቡብ ኢትዮጵያ በኩል ጥቃት ለመፈጸም በሻቢያ ተልከው መጥተዋል ያሏቸው ኃይሎች ዓመታት በእጅጉ የተደራጀ እንደነበረም አቶ ጌታቸው አስረድተዋል። በርካቶችም በመደበኛ የአየር መንገድ በረራ መስመር ወደ ዩጋንዳ ደርሰውና ወደ ኬንያ ተሻግረው ሀገር ውስጥ የገቡ እንደነበረ የገለጹት ሚኒስትር የኢትዮጵያ የደህንነት መረጃ መስሪያ ቤት እንቅስቃሴያቸውን ከአስመራ ጀምሮ ይከታተል እንደነበረ ገልጸዋል። እነዚህ ኃይሎች ግን የሽብር ተልኳቸው እንዳልተሳካና በርካቶቹ እንደተያዙ ሌሎቹ ደግሞ እንደተገደሉ ያስረዱት አቶ ጌታቸው ሻቢያ ይህን ድርጊቱን ወደፊትም ሊቀጥል እንደሚችል ግምታቸውን ሰጥተዋል። ብዙዎቹ በቁጥጥር ስር ውለዋል። የተወሰኑ ለማምለጥ የሞከሩ ተገለዋል። ይሄ ዋጋ ያለው ዞሮ ዞሮ ሻቢያ የሚቀጥል ይመስለኛል። እንደዚህ አይነት ነገር ዋጋው የሚከፍለው ዋጋ እስኪሆን ድረስ የማያዋጣው ሙሉ በሙሉ የማያዋጣው መሆኑን እስኪያውቅ ድረስ። ስለዚህ የማያዋጣው ዋጋ ምንድን ነው የሚሆነው የሚለው በሂደት ምን ነው የሚሆነው። በጋዜጠኞች ከተነሱ ጥያቄዎች መካከል ሌላው ደግሞ በአሁኑ ወቅት በኢትዮጵያ እየጣለ በሚገኘው ዝናብ ምክንያት የሚከሰተው ጎርፍ ስለሚያስከትለው አደጋና በመንግስት በኩል እየተወሰደ ስላለው እርምጃ ምንነት እየተመለከተ ነበረ። አቶ ጌታቸው እንዳስገነዘቡት ከሆነ የጎርፍ አደጋ በድርቅ ከሚከሰት አደጋ ይልቅ አስቀድሞ ለመገመት አስቸጋሪ እንደሆነና እንደ ኢትዮጵያ ባሉ ሀገሮች ደግሞ ያለው አቅም አነስተኛ በመሆኑ የመከላከሉን ስራ ይበልጥ ያከብደዋል። ይሁንና በመንግስት በኩል የተቻለው ሁሉ እየተሰራ ለመሆኑ ፍንጭ ሰጥተዋል። አሁን ትኩረት ማድረግ ያለብን በእኛ ጥረት መቅረት ያለባቸው አደጋዎች እያስቀረን ነው የሚለው ነው። ከዚ አንጻር መንግስት የተቻለውን ጥረት እያደረገ ነው። በተደጋጋሚ ይሄ የማስጠንቀቂያ የዚህ በየለቱ ሜትሮሎጂ የሚሰጣቸው ማስጠንቀቂያዎች ይህም ጽህፈት ቤት በተደጋጋሚ ጉዳዮችን ያነሳል። የስጋት አመራር የአደጋ ስጋት አመራር ኮሚሽንም እንደዚሁ መረጃዎችን ያወጣል። ሰበዛ ላይ ተመስርተን ችግሩ ወደ ተባባሰ ደረጃ እንዳይሄድ ጥረት ማድረግ እንቀጥላለን። እስካሁን ደርሷል ያሉትንም ጉዳት አብራርተዋል። መንግስት አስቀድሞ በገመተው ግምት በዚህ ጎርፍ ምክንያት እስከ አምስት መቶ ሺህ ሕዝብ ሊፈናቀል እንደሚችል እና ይህ ግምት ግን በየጊዜው ከሚገኘው መረጃ አኳያ እንደሚከለስ ገልጸዋል። አሁን በተወሰኑ ስፍራዎች ደርሷል ስለተባለው ጉዳት ግን ይህን ብለው ነበረም። እስካሁን ባለን መረጃ በርካታ ሰዎች ህይወት ጠፍቷል። እስካሁን ባለን ግምት ወደ መቶ የሚጠጉ ሰዎች በጎልፍ አደጋ ህይወታቸውን አጥተዋል። ይሄ ወደ ከፋ ጉዳት ሳያደርስ በተለይ ምስራቅና ምዕራብ ሐረርጌን በልግ ዝናብ መሻሻል ጋር ተያይዞ ሰብል ተሸፍነው የነበሩ አካባቢዎችም እንደዚህ በጎልፍ የተጠለቀለቁበት ሁኔታ ነው። ዞሮ ዞሮ ድርቁን በተወሰነ መልኩ መቋቋም ችለን የነበረ ቢሆንም አሁንም ቢሆን ጎርፍ ያመጣውን አደጋ ግምት ውስጥ በማስገባት የተጎዱ ወገኖችን ለማገዝ የተጀመረው ጥረት ተጠናክሎ የሚቀጥል ነው የሚሆነው። አቶ ጌታቸው ረዳ በቅርቡ ከደቡብ ሱዳን ወደ ኢትዮጵያ ዘልቀው በገቡ ታጣቂዎች ስለተወሰዱትና በአሁኑ ጊዜ እየተመለሱ ስላሉት ህጻናት እና ስለ ሌሎችም ተዛማጅ ጉዳዮች ማብራሪያ ሰጥተው ነበረ። በእነዚህ ርዕሶች ላይ ሰሞኑን እንዘግብባቸዋለን። መለስካቸው አምሃ بنير يقدم راديو كاديس أديس